የወጣቶች ዓለም ሰሜን ጋና ውስጥ በምትገኘው ታማሌ ከተማ፣ አንድ ከሰዓት በኋላ ወጣት ወንዶች የማንጎ ዛፍ ጥላ ስር ተሰብስበዋል። ዛፉ ግን ለማጨስ የተሰበሰቡትን ወጣቶች ከፀሐይዋ ብቻ አይደለም የከለላቸው ከአላፊ አግዳሚው አይን ጭምር እንጂ ይላል። የዶች ቬሎው ማክስዌል ሱክ የ26 ዓመቱ ሁሴን እንደሚናገረው ወጣቶቹ የተሰበሰቡት ሲጋራና ሺሻ ለማጨስ እንጂ ብዙዎች እንደሚገምቱት ማሪዋና ለማጨስ አይደለም። እኔ ሁለተኛ አዛዥ ነኝ። ይሄ ጄኔራሉ ነው። እኔ ደግሞ ሁለተኛው የሺሻ አዛዥ። ወጣቶቹ ስራዬ ብለው ለማጨስ በየጊዜው ይሰባሰባሉ። ከሚያጨሱት ሺሻ የሚወጣውን እንፋሎት በፍቅር ወደ ሰማይ ይተነፍሳሉ። ሁሴን ሺሻ ማጨስ ለምን ደስ እንደሚለው ይናገራል። ስታጨስ የሚወጣው እንፋሎት ከሲጋራ ጭስ የበለጠ ነው። ገባህ? አብዛኛውን ጊዜ የሚወጣው እንፋሎት ነው እንድናጨስ የሚማርከን። የሚወጣውን ጭስ ስታይ ቀጥለህ አጭሳጭስ ይልሃል። የታማሌ ነዋሪ ድምፁን አጥፍቶ ሺሻ ማጨስን የተቀበለው ይመስላል። በየቦታው ሺሻ የሚጨስባቸው ቦታዎች ተከፍቷል። መጠጥ ቤቶች ውስጥ በርካቶች ሲጋራ ብቻ ቢያጨሱም፣ አልፎ አልፎም ማሪዋና አቀላቅለው የሚያጨሱም አልጠፉም። የጋና የጤና ማዕከሎች የሺሻ አጫሹ ቁጥር መጨመሩን ይናገራሉ። ሺሻ የሚያጨሰውም ቁጥር መደበኛ ሲጋራ ከሚያጨሰው በአምስት ነጥብ ሶስት በመቶ ጨምሯል ይላሉ። ለዚህም ነው ባለስልጣናት ከመጪው ሰኔ ወር አንስቶ ሺሻ ማጨስን ለማገድ የወሰኑት። ሁሴን ግን ሺሻ ማጨስ ሕገ ወጥ ሆኖ መታየት የለበትም ባይ ነው። ሺሻ ምንም ማለት አይደለም፣ አያመረቅንም፣ አያፈዝም ወይም ሌላ ነገር አያደርግም። መዓዛውን ብቻ ነው የምታሸተው። ይሁንና በአካባቢው በሚገኘው ሆስፒታል የሚሰሩት ዶክተር አብደላ ያህያ ሺሻ ማጨስ አደገኛ እንደሆነ ነው የሚናገሩት። አመናችሁም አላመናችሁም፣ ለጤና ጥሩ አይደለም፣ ለአእምሯችሁ፣ ለልባችሁ፣ ለጉበትና ለኩላሊታችሁ የዓለም የጤና ድርጅት አንድ የውሃ ሺሻ ማጨስ አንድ መቶ ሲጋራዎች ከማጨስ ጋር ተመሳሳይ እንደሆነ ይገልጻል። እንደ ኢስማኤል ላሉ ሺሻ አፍቃሪዎች ግን የሚወዱትን ሺሻ ለማጨስ ማንኛውም ህግ አያግዳቸውም። ኢትስ ጃስት ላይክ ስሞኪንግ ዊድ ኢትስ ኖት ሊጋላይዝድ በት ዴይ ሃይድ ቱ ቴክ ዊድ። ልክ ማሪዋና እንደማጨስ ነው። በህግ የተፈቀደ አይደለም ነገር ግን ተደብቀውም ቢሆን ያጨሳሉ። ለምን አንዳንዴ አይገባኝም ለምን አንዳንድ ሰዎች ከሌሎች የተለዩ ይደረጋሉ? መጨረሻ ሟቹ እኔ ራሴ ነኝ አይደል? እና ታዲያ ነገር ግን ሁሉም የየግለሰቡ የግል ምርጫ ነው ብለው አይደመድሙም። አንዳንዶች ማሪዋና ወይም ሌሎች እፆችን የሺሻ ማጨሻ ውስጥ ይጨምራሉ። ከእጽ መውሰዱ ጋር ተያይዞም የሚፈጸሙ ወንጀሎች ተጠናክረዋል። እንደ ና አብዱላህ ያሉ ሰዎች ጉዳዩ ይበልጥ ያሳስባቸዋል። በየሰፈሩ እጽ የሚወሰድባቸው ጭፈራ ቤቶችና ቦታዎች አሉ። የዚህ መጨረሻ ደግሞ አስገድዶ መድፈር፣ ስርቆት፣ የኃይል ጥቃት የመሳሰሉት ናቸው። ለወጣቱና ላልተወለደው ልጅ መጥፎ የሆኑ ተግባራት። የሺሻ መታገድን የሚያወድ ሰው ና አብዱላሂ ብቻ አይደለም። የአካባቢው ነዋሪ የሆነው ማርክ ፓብሎም ቢሆን ማጨስ ጨርሶ መከልከል አለበት ይላል። መከልከሉ በጣም ጥሩ ነው። ሺሻ ወጣቱን በተለይ ሴቶቻችንን አበላሽቷል። ጋና ሺሻን ለማገድ ቆርጣ ብትነሳም ተግባራዊነቱ አጠያያቂ ነው። ገበያው እጅጉን ተስፋፍቷል። የአንድ ሺሻ መሸጫ ሱቅ ባለቤት የሆኑት ሙሐመድ ዙቤሩ እንደሚሉት ሰው ሺሻ ለመግዛት ያለማቋረጥ ነው ወደ ሱቃቸው የሚመጣው። የሚያግዱት ከሆነ ንግድን ይጎዳል። የጋናን አዲስ የሺሻ ህግ የሚያወድሱ እንዳሉ ሁሉ መከልከሉ ይበልጥ ማህበረሰቡን ወደ ሌላ አይነት ችግር እንዳይከተውም የሚሰጉ አሉ። እኛም በፌስቡክ ገጻችንና ዋትሳፕ ላይ ሺሻ ማጨስ በኢትዮጵያውያን ዘንድ ምን ያህል እንደተስፋፋ ጠይቀን ነበር። ካገኘናቸው ምላሾች መካከል ዘበነ ተፈራ በፌስቡክ ኢትዮጵያ ውስጥ ወጣቱ በተለይ ተማሪዎች በዚህ ሱስ ተወርረዋል፣ መንግስት በዚህ ጉዳይ ላይ ማወጅ አለበት የሚል አስተያየት ልኮልናል። ዳዊት ሸዋረጋ ደግሞ በእንቅርት ላይ ጆሮ ደግፋሉ፣ ወጣቱንና በተለይ የአዲስ አበባን ሴት ከመንግስት ልታጣሉ አስባችሁ ነው ስለሺሻ መጥፎነትና ጉዳት የምታወሩት ብሎናል። ሀበሻ ኪቱ ደግሞ ሺሻ ማጨስ መሰልጠን ነው ብሏል። ከሳውዲ አረቢያ ደግሞ በዋትሳፕ የደረሰ መልእክት በጣም ተበራክቷል፣ በተለይ በአረቡ ሀገር ይብሳል፣ ምሳና ቁርስ ሺሻ ነወይ ያስብላል የሚል መልእክት ደርሶናል። ሌላው ጸሐፊ ደግሞ በጣም ከልክ በላይ ነው፣ እኔም አንዱ ነኝ፣ ፈጣሪ ይገላግለኝ የሚል መልእክት ነው የላከልን። የኢትዮጵያ ጎረቤት ሀገር ኬንያ አደንዛዥ እጽም መዋጋት ከጀመረች ዓመታት ተቆጥሯል። ምንም እንኳን ሀገሪቱ ችግሩን ለመቆጣጠር ብትሞክርም፣ አደንዛዥ እጾች አሁንም በቀላሉ ወደ ሀገሪቱ ይገባሉ። ኬንያ ውስጥ የተደረገ አንድ ጥናት እንደሚያመላክተው አደንዛዥ እጽ ከ500 ሺህ በላይ ህዝብን ህይወት አበላሽቷል። ከነዚህም አብዛኞቹ ወጣቶች ናቸው። ኡኩንዳ በተባለው ከተማ ውስጥ ግን አንድ የተስፋ ጭላንጭል ይታያል። የአደንዛዥ እጽ ሱሰኞች የመድኃኒትና ስነ ልቦናዊ እርዳታ የሚያገኙበት ተቋም ተመስርቷል። የዱችቭልዋ ዲያና ዋንዮኒ ተቋሙ ጎብኝታ እንደዘገበችው ኬንያ ውስጥ የተለያዩ አደንዛዥ እጾች በድብቅ ለገበያ ይቀርባሉ። በብዛት የሚሸጡትም ኮካይን፣ ሄሮይንና ሀሺሽ ናቸው። በከዋላ አውራጃ የሚገኘውና ቲንስ ዎች ሴንተር የተባለው የአደንዛዥ እጽ ሱሰኞች መርጃ ማዕከል ውስጥ አሌክሳ አኒያንጎ ድጋፍ ታገኛለች። ወጣቷ የሄሮይን ሱሰኛ ናት። ሞምባሳ ነበር የምኖረው። ወደ ኡኩንዳ ስመጣ ሴተኛ ዳሪ ከሆኑ አዳዲስ ጓደኞች ተዋወቅኩ። ሕይወቴን ከባድ ያደረገብኝ አንድ ፍቅረኛም እዚሁ ተዋውቂያለሁ። ያኔ ነው ጓደኞቼ ከሄሮይን ጋር ያስተዋወቁኝ። ራሴን ለቀቅ እንዳረግ ይረዳኝ ነበር። ያኔ ነበር ክለቦች ውስጥ እንዳል ስራ የታገድኩት ከዛ በኋላ በሴተኛ አዳሪነት መስራት ጀመርኩ የቹቪንጎች አካን ሄድና አብረውን ወሲብ የሚፈጽሙ ወንዶች እንጠብቃለን መቶ የኬንያ ሽልንግ ይከፍሉናል አንዳንዴም ሰባ አማራጭ ስላልነበረን እንቀበላለን አሌክሳ፣ ሁለት የቲንስዎች ሴንተር ሰራተኞች ወደ ጫካው ሄደው ከሱስዋ እንድትላቀቅ ድጋፍ የሚያደርጉላትና መቆያ ቦታ እንደሚሰጧት እስከሚነግሯት ድረስ እጣፈንታዋን ተቀብላ እየኖረች ነበር። ዋ እኔና ለጓደኞችህ ያለመከላከያ ወሲብ መፈጸም ስላለው አደጋ አብራሩልን። ለጤና ምርመራም ወስደውናል። ለመመገብና ገላን ለመታጠብ ወደዚህ መምጣት እንደምንችልም ነግረውናል። ለሌላ የጤና ምርመራም ወስደውናል። በእውነት በጣም ነው የተባበሩት። ማዕከሉ የጤና ድጋፍ ብቻ አይደለም የሚያደርገው ሱሰኞቹ ከጣቢያው ሲወጡ ገንዘብ ሊያገኙ የሚችሉበት የተለያዩ ሙያዎች እንዲማሩ ያደርጋል። ለቤት ስራ የሚውል የሸክላ ስራና የመሳሰሉትን ሱሰኞቹ ይማራሉ። ጆን ሙሬቲ ለአምስት ዓመታት የሄሮይን ሱሰኛ ነበር። ያለፈበትን መንገድ እንዲህ ሲል ይገልጸዋል እጽ መውሰድ የጀመርኩት በአንድ ሀገር ጎብኚ አማካኝነት ነው። ሆቴል ውስጥ አስተናጋጅ ሆኜ ሰራ ነበር። አንድ ቀን ሀገር ጎብኚው መጥቶ ሄሮይን ላገኝለት እችል እንደው ጠየቀኝ። የሰጠኝ ገንዘብ ጠቀም ያለ ነበር። አንድ ግራም በ2 ሺህ ገዝቼ ለሱ በ10 ሺህ ልሸጥለት እችል ነበር። በየቀኑ ነበር የሚወስደው። ታዲያ አንድ ቀን ለምን ለዚህ ሰውዬ የምሸጥለትን ነገር ራሴም አልሞክረውም አልኩ። ቀስ በቀስ ራሴም ሱሰኛ ሆንኩ። ስለዚህ ማዕከል ያወቅኩት እጹን የምናገኝበት ቦታ ትምህርትና የምንወጋበት ንጹህ መርፌ ሲሰጡን ነው። ከቲንስ ዋች ሴንተር የማረከኝ አንዱ ነገር እንዴት ከሱሰኞች ጋር ያወሩ እንደነበር ነው። የሚጫኑ ሳይሆኑ በጣም ተባባሪ ነበሩ። ወደነሱ እነሱ ቢሮ የሄድኩበት ቀን ህይወቴን መቀየር የጀመርኩበት እለት ነበር። ጆን ዛሬ በማዕከሉ ውስጥ መሰሎቹን ብቻ ሳይሆን በሚኖርበት አካባቢ ያለውን እጽ የማይወስደውን ማህበረሰብም ያስተምራል። በእጽ ሱሰኞች ላይ ማኅበረሰቡ ያለውን አቋም መቀየር ችለዋል። ቀደም ሲል ማኅበረሰቡ ሱሰኞችን መርዳት አይፈልግም ነበር። ቲንስዋች ግን ማኅበረሰቡ እንዲረዳው አድርጓል። ሰዎች የእጽ ሱሰኛ የሚሆኑት ሆም ብለው ሳይሆን በመጥፎ ጓደኛ ምን እንደሆነ ለማወቅ በመጓጓት ወይም ጭራሽ ምክንያቱን እንኳን ሳያውቁት ነው። ኮስሞስ ማያና ቲንስ ዎች ሴንተርን ከ17 ዓመት በፊት ነው የመሰረቱት። ይህ የመከላከያ መርሃ ግብር ነው። ትምህርት ቤቶች፣ መስጊዶችና ቤተ ክርስቲያን እየሄድን ወጣቱን ስለ አደንዛዥ እጽ እናስተምራለን። ሱሰኞችም ራሳቸውን በማይጎዱበት መልኩ እንዴት እጹን መጠቀም እንደሚችሉም እናስተምራለን። ኡጋንዳ ውስጥ ከ ሶስት ሺህ በላይ የሄሮይን ሱሰኞች ይገኛሉ ተብሎ ይገመታል። የቲንስዎች ማዕከል ሰዎች ሱሰኛ ስለመሆናቸው ምርመራ የሚያገኙበት ክሊኒክና ተመላልሰው ክትትል የሚያደርጉበት ማዕከል አሉት። የአደንዛዥ እጽ ሱሰኞችን መልሶ በማቋቋም ስራ ላይ ስለተሰማራው የኬንያ ማዕከልና ና ምዕራብ አፍሪካዊቷ አገር ጋና ሺሻን ከሰኔ ወር ጀምሮ ልታግድ መሆኑን ነበር የዛሬው የወጣቶች ዓለም ዝግጅት ያስቃኘን። ልደት አበበነኝ። መልካም ሳምንት።